የሲዳማ ዞንን የክልልነት ጥያቄ ተከትሎ ከትናንት በስቲያ ሐሙስ አንስቶ በተቀሰቀሰ ግጭት የበርካታ ሰዎች ሕይወት በጠፋበት ድንገት በክልሉ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ የግጭቶቹን መንስኤና ዘላቂ መፍትሄዎችን አስመልክቶ የተካሄደ ውይይት ይሆናል። ተከታዩ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ደጀኔ ወልደማንኤል ባላለው የሲዳማ አርነት ንቅናቄ በሺህ ዘጠኝ መቶ ሰባዎቹ የተመሰረተው ከመስራቾቹ አንዱ ነኝ። በአሁኑ ጊዜ እዚህ ጀኔቫ ነው የምኖረው። በፋይናንሻል ሴክተር ነው የምሰራው። በቅርቡ ደግሞ በአገር ቤት የሚሆነውን በተለይ በዚህ ክልል ጥያቄ የሲዳማ ሕዝብ የሚያነሳውን በቅርብ እየተከታተልን ከሕዝቡም ጋር አብረን ነው የምሰራው። ሽመልስ ኪታንጮ ባላለው እኔም ደቡብ አካባቢ ነኝ። ደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የሚባለው ፓርቲ ሊቀመንበር ነኝ። ደቡብ አካባቢ ያለውን ፖለቲካዊ፣ ኢኮኖሚያና ማህበራዊ እንቅስቃሴዎችን በቅርበት ከታተላል። ፍስሀ አስፋው እባላለሁ በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ አስተማሪ ነበርኩ። ከዛም በውጭ ጉዳይ ሚኒስቴር፣ አብዛኛውን ግን ለአንድ አስር አመት ያህል በኢትዮጵያ ብሔረሰቦች ኢንስቲትዩት የኢትዮጵያን ብሔረሰቦች እየዞሩ ከሚያጠኑት ቡድን ጋራ በስፋት የተሳተፍኩ ነኝ። አሁን ግን በግሌ በስለ የኢትዮጵያ ሁኔታ ስለ ህገ መንግስቱ፣ ስለ ብሔረሰቦች ማንነትና ምንነት በምንጠየቅበት ጊዜ እናገራለሁ። ስለ ኢትዮጵያ ብሔረሰቦች ምንነትም መጽሐፍ ጽፌያለሁ። እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። ሰሞንኛ አነጋጋሪ ጉዳይ ነው። ለዚህ ውይይት ምክንያት የሆነን የሲዳማን የክልል ጥያቄነት ተከትሎ በአሁኑ ሰዓት በአዋሳና በደቡብ ክልል በሚገኙ ሌሎች ከተሞችና የገጠር አካባቢዎች ጭምር ግጭቶች እየታዩ ውጥረትና የጸጥታ ስጋት የሰፈነበት ሁኔታ ነው የሚታየው። እስኪ በያላችሁበት የአካባቢውንም ሆነ የአጠቃላይ የኢትዮጵያን ፖለቲካ ይዞታና የዕለት ተዕለት ሁኔታ እንደሚከታተል ሰው አሁን ያለው ሁኔታ ምን ይመስላል? እናንተ እስከ ተረዳችሁት እስከ ገባችሁ ድረስ አቶ ደጀኔ ከርሶ ልጀምር። ይሄ የሲዳማ ህዝብ ጥያቄ የጀመረው ቆይቷል። ቅድም በመግቢያ ራሴን ሳስተዋውቅ እንዳልኩት የሲዳማ ህዝብ ጥያቄ ራሴን በራሴ ማስተዳደር የጀምረው በትጥቅ ትግሉ በሰባዎቹ አመተ ምህረት ነበረ። ከዛ በኋላ የደርግ ስርዓት ትወገድ የሽግግሩ መንግስት አባል ድርጅት ነበረ የሲዳማ ድነት ንቅናቄ። ከዚያም በዚያን ጊዜ ያው በክልል ስምንት ከገዲኦና ከአማሮ ጋር የሲዳማ ህዝብ በክልልነት ተደራጅቶ ነበረ የነበረው። ያንን ከሁለት አመታት በኋላ የአቶ መለስ መንግስት ህዝቡንም ምንም ሳያማክሩ ይሄንን ክልል አፍርሰው በደቡብ ክልል ውስጥ ያለ ህዝቦች ፍቃድ ስላደረጉ ይሄ የማንነት ጥያቄ በጣም ጎልቶ እየመጣ ብዙ ችግሮችን አስተከትለዋል። ብዙ ህዝብ ታስረዋል። በዛ ተቃውሞ የሎቄ ጭፍጨፋ የሚታወስ ነው። ከዛ አልፎ እንግዲህ የአብይ መንግስት ወይም የአሁኑ ለውጥ በሚመጣበት ጊዜ መጀመሪያ አብይ ወደ ሲዳማ አካባቢ ነው የመጡት። ህዝቡ ሌላ ጥያቄ አላቀረበም። ይህንን ላመታት ሲንከባለል የነበረውን ጥያቄ ነው ያስቀመጡት። እሳቸውም በመልካም አይተው ይሄ ጥያቄ ህገመንግስቱ የሚፈቅድላችሁ ነው፣ እኔ መቃወመው አይደለም፣ እኔ ብቻዬን ልሰጠውም የሚችል አይደለም ግን ተነጋገሩና ህጉን ተከትላችሁ ነው በሚል ያንን መሰረት ይዘው ነው ይሄንን በክልል በዞን ምክር ቤት ሁሉ አስወስነው አምጥተው አሁን ወደ ደረስንበት ደረጃ የደረሰው እና አሁን መጨረሻ ላይ የሆነው ሁኔታ እርግጥ የመምታታት ሁኔታ ተፈጥሯል። ይህ ጥያቄ እስከ ምርጫ ቦርድ ከደረሰ በኋላ ምንም መልስ የለም። ሁለቴ ሶስቴ ህዝቡ ሰላማዊ ሰልፍ አድርጎ ጥያቄ ሲያቀርብ ምንም መልስ አልነበረም። በዚህ መካከል እንግዲህ አንድ አመት ሲሆን በዛ አካባቢ የነበሩ ወጣቶቹም ህዝቡም እንዴት ነው የሚል በጣም ብዙ እንትን እያለ እናውጃለን የሚል ሀሳብ መጣ። ይሄ ሀሳብ እርግጥ በተወሰኑ አካባቢዎች ቢንሸራሸርም ይሄ ትንሽ ከህጉ አንጻር ትንሽ የሚያጠያይቅ ነው። እንዴት ዝም ብሎ አንድ ክልል ያለ ፌዴራል መንግስቱ ሪፈረንደምም ሳይደረግ ይሆናል የሚል ብዙ ክርክር በእኛ ውስጥም ይሆን ነበረ። ሆኖም ይሄ ሁሉ ሆነ እያለ ያለፈው ጊዜ የደህደን ስብሰባ ዝግ ስብሰባ አድርገው ከዛ የዞኑም የክልሉም ፕሬዚደንት ዛህደው ከስብሰባ እንደመጡ ጥሩ ዲል ይዘን መተናል። ለሲዳማ ህዝብ ደህደን ሙሉ ሙሉ ፈቃደኝነቱን ሰጥቷል እና በአምስት ወር ጊዜ ውስጥ ሪፈረንደም እንደሚደረግ የሚል መልካም ዜና ይዘው መጡ። በዛ ህዝቡ ደስተኛ ነበረ። ያው ወዲያውኑ ምርጫ ቦርድን መግለጫ ሰጠ። በአምስት ወር ይህን አደርጋለሁ አለ። እዛ ላይ ግን ወረቀቱ የደረሰኝ በህዳር ነው የሚል ነገር መጣ። ያ ትንሽ እርግጥ ግልጽ አልነበረም። ማን ነው ይህን ያለው? ምርጫ ቦርድ የሚለው ደብዳቤው የደረሰኝ እኔ በህዳር አስራ ሁለት ነው እና ባለፈው ዓመት የሚባለው እኔ እሱን አላውቅም እና አምስት ወር ይቀረኛል የሚል ያንን መሰረት አድርጎ ነው በዚህ ጊዜ አዘጋጃለሁ የሚል አመጣ። እና ለእኛ በአጠቃላይ ለሲዳማ ህዝብ ይሄ ነገር ማይነር ነው። በአምስት ወር ውስጥ አዘጋጃለሁ የሚል ቃል ከገባ ምርጫ ቦርድ፣ የዞኑምና የክልሉም ፕሬዚደንት አብረው ሄደው ይሄን ነገር ዲል አድርገው እስከመጡ ከእነሱም ተነጋግረናል የሚል አሹራንስ ከሰጡ ድረስ ህዝቡ በተረጋጋ መልክ ያለ፣ በመሀከል የተወሰኑ ግሩፖች ይሄን እናውጃለን ክልል ነው የሚል ነገር አመጡ እና በዛም የተነሳ ነው አሁን ረብሻ ሊነሳ የቻለው። የዞኑም ምክር ቤት ይህን ነገር ክልል አላርግም የሚል አቋሙን ግልጽ አድርጎ አምስቱን ወር እንጠብቅ የሚል ውሳኔ ነበር የወሰደው። መልካም። አቶ ደጀኔ አንድ ጥያቄ አልመለሱልኝም። አሁን የገለጿቸው ዝርዝሮች ምክንያቶቹ ሊሆኑ ይችላሉ። በአጭሩ በሀዋሳ ከተማም ሆነ በሌሎች የተለያዩ አካባቢዎች ዛሬ ያለውን ሁኔታ እንዴት ነው የምትረዱት? ሁኔታው እርግጥ መልካም አይደለም። በሀዋሳ አካባቢ ትልቅ ቴንሽን ነበረ የአንድ ሰው ሕይወት እንደጠፋና የመከላከያ ሰራዊት በብዛት ስለገባ አዋሳ ያለው ሁኔታ ትንሽ የተረጋጋ ነው የሚመስለው። ግን በዚህ በወረዳዎች በተለያዩ አካባቢዎች መጥፎ ሁኔታዎች ነው የሚታዩት። የዘረፋ አይነት ነገር በተለይ አንዳንድ ወጣቶች የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሏቸው ግለሰቦች ላይ ቤት የማቃጠል ንብረት የማውደም ይሄ እጅግ እጅግ በጣም ነው እኛን ያሳዝንን፣ መሆንም የማይገባው ነገር ነው። ይሄ እድል ከመጣን በዛ አካባቢ ለሚኖር ህዝብ እኩል ነው የሚመጣው እንጂ በጄኔሬሽን እዛ አካባቢ የነበረን ሰው በዚህ አይነት ለይቶ አንዳንድ ሁኔታዎች ሲሆኑ በእጅግ በጣም የሚያሳዝን ነው። የሲዳማም ህዝብ ይህንን አይደግፈውም። ወጣቶች የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል እና ጥያቄውንም ወደ ሌላ ዳይቨርስ ለማድረግ የሚደረግ ነገር ስለሆነ የትግሉንም ሆነ የህዝባችንን ማንነት የሚገልጽ ነገር አይደለም እና የሆነው ነገር እጅግ በጣም አሳዛኝ ነው። መልካም የተወሰኑ አካላት እጅም ሊኖርበት ይችላል። ሁኔታውንም ወደ ሌላ ለመወሰድ ነው ያሉትን ወደኋላ ላይ ያብራሩልኛል። ወዲህ ወደ ዋሽንግተን ዲሲ ልመለስ እና አቶ ሽመልስ ልጋብዝ። አቶ ሽመልስ ቀደም ሲል አቶ ደጀኔ የገለጹትን በአካባቢው የሚታዩ ጥረት፣ በመገናኛ ብዙሃን እየተስተጋባ ያለውን ሁኔታ እርሶ እንደተከታተሉት እንዴት ነው ያለው ይላሉ? እሺ አመሰግናለሁ። በመጀመሪያ በዚህ ሰሞኑን በተፈጠረው ግርግር ህይወታቸውን ያጡና የተጎዱ ወንድሞቻችን አሉ ለነሱ የተሰማኝን ሀዘን ልገልጽ እወዳለሁ። ያነሳውን ጥያቄ ለመመለስ የሲዳማ ጥያቄ የነበረ አሁን ወደ ሁለተኛ ጀኔሬሽን አካባቢ የተቀበለው ጥያቄ ነው። የፍትህ የነጻነት፣ የእኩልነት ጥያቄዎች ከጥጥቅትግል ጀምሮ የመጣ ነው። ስለዚህ ይሄ ጥያቄ በጣም ኢትዮጵያ ውስጥ በጥንቃቄ መያዝ ካለባቸው አገራዊ ጥያቄዎች አንዱ ሲዳማ አካባቢ ያለው ጥያቄ ነው ብዬ አምናለሁ። እኔ በበኩሌን ጥያቄው መሰረት አለው ካሉ በኋላ በጥንቃቄ መያዝ ያለበት ነው ብለዋል። ምን ማለት ነው እስኪ ያስረዱን። እሺ፣ የራስን በራስ የማስተዳደር ክልል ሆኖ የመደራጀት ጥያቄ ኢህአዴግ ሀገሪቱም የተቆጣጠረበት ጊዜ ጀምሮ ኢቭን የሲዳማ ክልሉ ምክር ቤት ለሁለተኛ ጊዜ በሙሉ ድምፅ ያጸደቀው ውሳኔ ነው። ራስን በራስ የማስተዳደር ክልል ሆኖ በፌዴራል ውስጥ የመተዳደር ጥያቄ። ስለዚህ ይሄ ጥያቄ መጀመሪያ የተወሰነው ውሳኔ ከዚህ በፊት በነበረው በኢህአዴግ በፊት ምንም በአጠቃላይ ታፍኖ በጉልበትና እንዳውም እጅ መንሻ የሚሆን አንዳንድ ደቡብ ክልል ላይም ፌዴራል ላይም ሹመቶች እየተሰጡ አልፎ አልፎ የሎቄውን ግድያም ጨምሮ ሌሎቹንም ማየት ይቻላልና በእነዚህ አይነት ነገሮች መቆጣጠር ተችሎ ነበር። የበፊ በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን ግን እየሰፋ በሁሉም አቅጣጫ በህዝቡ፣ በምሁራኑ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው የሚመስለኝ እና የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ ይሁን የሚባል ነው በተወሰነ ደረጃ። ክልሉም ደግሞ ለረጅም ጊዜ ማዕከሉ ሐዋሳ በመሆኑ ምክንያት የደቡብ አካባቢ ያሉ ሌሎችም ብሄረሰቦች አብረን የገነባ ነው አብረን ኢንቨስት ያደረግ ነው ነው እና ፍቺም ሲሆን በስነ ስርዓቱ ፍቺ መሆን አለበት የሚል ከፍተኛ ተቃውሞ ከሌሎችም ማህበረሰቦች የገጠመበት ሁኔታ አለና ያን በቅርበት ቁጭ ብሎ የሚያይ የፖለቲካ አይነት ውሳኔና ጥናት ትኩረት መሰጠት ነበረበት ብዬ አስባለሁ። ግን እየሆነ ያለው ነገር የማስጠናት አይነት ነገር ነው። ይሄ አጥኚ ቡድን ክልል እንዲሆን ስንቱ ክልል ይሁን እንዴት ይሁን የሚለውን አጥኚው ቡድን ደግሞ ምንድነው መረጃ እንኳን ለመሰብሰብ በየዞኖቹ ሲሄድ ከፍተኛ ተቃውሞ የገጠመው ሁኔታ ነው ያለው። ስለዚህ ከዚህ በፊት በተለያየ ሹመቶች በጉልበትም አፍነውት የነበረው ነገር አሁን ህዝቡ ጮቶ በአግባቡ፣ በሰዓቱ በወቅቱ ጥያቄው ስላልተመለሰ ወደዚህ አይነት ነገር ይሄዷልና አሁን ያለው ጥያቄ እንደምታየው ሲዳማ ብቻ አይደለም። አሁን የከፋ አካባቢ እና እንደዚሁ ወላይታ አካባቢ፣ ጉራጌ አካባቢ እነዚህ እንግዲህ ሁሉም ሕገ መንግስቱ በሚፈቅደው መሰረት በምክር ቤቶቻቸው በአብላጫ በሶስት አራተኛ ድምፅ ሳይሆን በሙሉ ድምፅ አጽድቀውት ያመጧቸው ጥያቄ። አሁን ሲዳማ አካባቢ እየሆነ ያለው ነገር ነገ ሌሎቹም ጋር መሆኑ የማይቀርበት ሁኔታ ነው ያለው እና እጅግ አሳዛኝ ነገር ነው። በአጠቃላይ ከሕገ መንግስቱም ስለሚመነጭ አብዛኛው ያለው ነገር ሕገ መንግስቱን ማስተካከል ካልተቻለ እንደ አገር ከድንበር ጋር ከማንነት ጋር ራስን በራስ ከማስተዳደር ጋር ያሉ ትንትኖች አሁን ነው እንግዲህ ይሄ መጥፎ ፍሬ የግጭት ወደ ደም ማፋሰስ የሚሄዱ ነገሮች እየመጡ ያሉትና እኛ እንግዲህ ኖርማሊ አብረን እንድ ላይ ተባብረን በጋራ ሆነን በቁጥር የሚያንሱት ቢሰሩ የበለጠ ጥሩ ይሆናል። የበለጠ የኢትዮጵያ ፖለቲካ ውስጥ ድምፅም ይኖራቸዋል። ከዚህ በፊት የነበረውም የኢኮኖሚ ተጽዕኖ፣ የነፃነት፣ የእኩልነት፣ ሌሎችም የማንነት ጥያቄዎች በጋራ ጠንካራ ፖለቲካ ኃይል ቢመጣ ያን ማስፈጸም ይቻላል ማለት ነው። እና አሁን አብዛኛው እንግዲህ ከፌዴራል መንግስት ነው እስከዛሬ በኢትዮጵያ ደቡብ አካባቢ ያሉ አደረጃጀቶች ሲዳማንም ጨምሮ ከማዕከላዊ መንግስት ነው እንዲህ ይሻላቸዋል እየተባለ የተሰጠውና ሁሉም ያልተሳተፈበት ምሁራኑም ህዝቡም እኔ ከዚህኛው ጋር በዚህ በኩሉ ቢሆን ጥሩ ነው የሚል ጠለቅ ያለ ውይይትና እንደውም ተከታታይ ጥናቶች ተደርገው ባለመሆኑ እንዲህ እያደረ እየቆየ እየፈነዳ እንደዚህ ወደ አልተፈለገ ግጭት ይሄዳል እና ይሄ ገና አይ ቲንክ ሲዳማ አካባቢ ያለው የመጀመሪያው ይመስለኛል እና አሁን እየሰፋ የሚሄድበት ሁኔታ አለ እና ሰፊ የሆነ ውይይት በግልጽ ሌሎችም ካልተወያዩ ድርጊቶቻቸው ወስነው የተለያዩ እንቅስቃሴዎች ያሉበት ሁኔታ ነው ያሉት ነው የእኔ እይታ። መልካም። በቀጥታ ወደ ዶክተር ፍስሀ ልሻገር በአቶ ደጀኔና በአቶ ሽመልስ የተሰጡትን አስተያየቶች ተከታትለዋል። ይሄ እንዲያውም ወደ ሁለተኛ ትውልድ የተሸጋገረ የቆየ ጥያቄ ነው የሚለው በአንድ ወገን፣ ሁለተኛ እነኚህ ጥያቄዎች ቀደም ሲል በአግባቡ መስተናገድ ባለመቻላቸው ለዚህ ያብቅተዋል። አሁንም ወደ ተባባሰ ብጥብጥ እንዳያመሩ ሰፊ ሕዝብ ያሳተፈው ውይይት ያስፈልጋቸዋል ነው ያሉት። በትዩ ታዲያ የምርጫ ቦርድ አቶ ደጀኔ ቆይቷል መልስ አልሰጠም ይበሉ እንጂ መጨረሻ ላይ እሳቸውም የተሰጠውን ምላሽ አስረግጠዋል። የምርጫ ቦርድ በህዝበ ውሳኔ እንዲፈጸም ኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ በበኩሉ በሰላማዊና በህጋዊ መንገድ እንዲከናወን የሚሉ መግለጫዎች ወጥተዋል። እነኝህንም ይዘው የነበረውንም መሰረት በተለይ በጥናቱ ላይ ትኩረት እንዳደረገና ቀደም ካለው ጊዜ ጀምሮ እንደ ተከታተለ ሰው ለህትመት የሚበቃ ስራም የሰሩ ኖት መጽሐፍም አሳትመዋልና እንዴት ነው አጠቃላይ ሁኔታ ዛሬ ካለበት ይዞታ ጋር የሚመለከቱት? እሺ፣ ድሉም በባንኬቴ በጣም አመሰግናለሁ። እኔ የምናገረው እንግዲህ ስለ ሲዳማ ህዝብ ማንነት እና ምንነት በጥናት ላይ የተመሰረተ መሆኑን ለማስረገጥ ወዳለሁ። እንደው አጠር ባለመልኩ ለአድማጮች ሲዳማ ብሔረሰቡ በሰሜን፣ በምዕራብ፣ በደቡብ ኦሮሞን ያዋስናል። በምዕራብ ወላይታን፣ ቡርጅና ጌዲዮን ያጎራብታል። የሲዳማ ህዝብ በቋንቋ በኩል በሁለተኛ ደረጃ አማርኛን፣ ከምባተኛን፣ ሀዲያንና ተመንዱ ትግርኛም የሚናገሩ አሉ ይህን ካልኩ አሁን ሁለት ነገሮች ላንሳ የብሔረሰቡ ንስቹት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን፣ ብዛቱን መሰረት በማድረግ ክልል አድርጎታል። በፊት ግዛት ነበር። እኛ ግን በክልል ደረጃ ክልል ስንል እንግዲህ የራሱ ምክር ቤት ያለው በውስጡ ያሉ ብሔረሰቦች ደግሞ ለምሳሌ እንደ ጌዲዮ እንደ ወላይታ የመሳሰሉት ያሉበት አካባቢ የራሳቸው መማክርት ይኖራል መብታቸው በሕግ የተጠበቀ ሆኖ ውክልናቸውም ደግሞ በመሀል ባለ ሲዳማ ላለው ምክር ቤት ተወካይነት ኖሯቸው በስምምነት የሚኖሩበት ነው የተቀየሰው። ግን ይህንን ጥናት ስናጠና ዝም ብለን አይደለም። ማለት ብሔረሰቡ በታሪክ ስናይ የአመራር ልምድ አለው። ለምሳሌ ያህል በሎዋ የሚባል ስርዓት እንደነበረው ነው ለምሳሌ ያህል ይሄንን የምናገረው ህብረተሰቡ እንዲያውቀው ያልነው፣ ምክንያቱም ብዙ ውዥንብር አለ። ይሄ እንግዲህ ትንሽ ከገዳ ስርዓት ጋራ ይቀራረባል። የሚከበረውም በየአርባ አርባ አመቱ እንደሆነ ተገንዝበናል። ይሄ እንግዲህ በታሪክ የሲዳማ ህዝብ ይሄንን ሲመስል፣ አሁን ግጭቱ ለእኔ የህዝብ ለህዝብ ነው ወይንስ የፖለቲከኞች የሚለው ያሳስበኛል። በእኔ አመለካከት ኢህአዲግ ተሳስቷል። ስህተቱ ምንድን ነው? እነዛን ሁሉ ታሪክ ያላቸው ብሔረሰቦች አንድ ላይ ጨፍልቆ ደቡብ ናችሁ ማለቱ ትንሽ አዳጋች ነው። የቋንቋ ልዩነት አለ፣ የታሪክ ልዩነት አለ፣ ያስተሳሰብ ስኖ ልቦናይ ከሁሉም በላይ ደግሞ ለአስተዳደርም እንኳ አመቺ ባልሆኑበት ሁኔታ ነው። ስለዚህ የሲዳማ ጥያቄ ለእኔ ሌጂትሜት ነው፣ መሰረት አለው። መሰረቱ እንዴት ነው? በታሪክም ቢሆን በታሪክም ቢሆን ይሄ ራሱን ሲመራ የነበረ ህዝብ ነው። ግን ሲዳማ ብቻ አይደለም እንዳልኩት በውስጡ በቁጥር አነስተኛ የሆኑ ብሔረሰቦችም እንዳሉ ነው። መልካም ቀደም ብሎ እንደተገለጸው በሰላማዊና በህጋዊ መንገድ ይፈጸም የሚለው ካለ የህጋዊና ሰላማዊ መንገድ ምንድን ነው የሚለውን መመልከት ይጋብዛል። በሌላ በኩል የህዝብ ጥያቄ መሆኑን ሦስታችሁም ያስረገጣችሁት ለረዥም ጊዜ የዘለቀ ጥያቄ ሆኖ እንዴት ይፈታ የሚለው ላይ ግን አንዳንድ ሐሳቦች ብትፈነጥቁ። አቶ ደጀኔ፣ አንደኛ ዛሬ እየተካሄደ ያለው ሕገ ወጥነት የሚታይበት የተፈለገውን በአግባቡ በሕጋዊ መንገድ ዳር እንዳይደርስ አሁን የሚካሄደው የብጥብጥ አይነት እንቅስቃሴ ማን እንደሆነ በሕግ ተጣርቶ ኃላፊነት መወሰድ የለበትም ወይም በመንግሥት ውስጥ በኩል ይህንን በምን መልኩ ነው መያዝ ያለበት? አሁን ባለበት ሁኔታም የጸጥታና አካባቢ ሰዎች ላይ የሚደርሰው ቤት መቃጠልን፣ የሰው ህይወት ማጥፋትን የመሰለ አደጋ ኃላፊነት መወሰድ አለበት እና መንግስት ይህን እንዴት ነው መያዝ ያለበት? አድማጮች፣ ውይይቱ አላበቃም። ተከታዩን በመጪው ሳምንት መጀመሪያ እናቀርባለን። ለአሁኑ ግን እንግዶቼን የቀድሞውን የሲዳማ አርነት ንቅናቄ መስራች አባል አቶ ደጀኔ ወልዳ ማኑኤልን፣ የደቡብ አረንጓዴ ኮከቦች ህብረት ሊቀመንበር አቶ ሽመለስ ኪታንቸውንና የቀድሞ የብሔረሰቦች ጥናት ተቋም ባለሙያና የቀድሞ የአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናቶች መምህሩን ዶክተር ፍስሐ አስፋውን ለጊዜያቸው አመሰግናለሁ። እግዜ ይስጠልኝ።